መጋቢ ጥበብ መንገሻ መልኬ ይህንን መግለጫ እንዳወጣ ያስገደደኝ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሰሜን ምዕራብ አውሮፓ ሀገረ ስብከት ዋና ጸሐፊነት አገልግሎት ሰጪ እንደመሆኔ መጠን በኢትዮጵያውያን ወገኖች ላይ የሚደርሰውን ሰቆቃ እያየሁ ይህንን መጠነ ሰፊ በደል የክርስቲያን አገልጋይ ሆኜ በጸጋ መቀበል ክርስቲያናዊ ሕይወቴን ስለማይፈቅድልኝ በማለትም ገልጸዋል። መጋቢ ጥበብ መንገሻ መልኬ ስለ ወሰዱት እርምጃ አነጋግሬያቸዋለሁ። በመጀመሪያም ያቀረቡላቸው ጥያቄ እርስዎ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሰሜን ምዕራብ አውሮፓ ሀገረ ስብከት ዋና ጸሐፊ እንደመሆኑ መጠን መግለጫውን ከማውጣቱ በፊት የኢትዮጵያን ተዋህዶ ቤተክርስቲያን ሲኖደስ አማክረው ነበር ወይ በማለት ነበር። አማክሬ ነበረ ይሄንን ነገር ተግባራዊ የሚያደርግ በአሁኑ ጊዜ አይኖረም ለምንድን ነው የማይኖረው መንግስት ያስቀመጣቸው ሰዎች በቤተ ክርስቲያኗ ውስጥ አሉ ሳስራያሪኩንም ሆነ ሌሎችንም የቤተ ክርስቲያኑ እንቅስቃሴ የሚቆጣጠሩ ቆብ አትልከው ፂም አስረዝመው ቀሚስ ለብሰው የሚቆጣጠሩ የደህንነት ሰዎች ስላሉ ይህንን መግለጫ ለማውጣት ቤተ ክርስቲያኗ በአሁኑ ጊዜ የምትበስበት ጉልበት የላትም የሚል መልስ ስለሰጡኝ በእኔም በኩል ያሉት በዛው በካልቴነት የሚያገለግሉ ስለሆኑ ይህንን ስራ እንስራ ብዬ ስጠይቃቸው ፈቃደኛ ስላልሆኑ እያንዳንዱ ህብረተሰብ በዚህ ላይ ድምፅ የማሳለፍ ግዴታ ስላለበት እኔ የቤተ ክርስቲያን ልጅነትንም ሆነ ሰብአዊ ግዴታዬን፣ ክርስቲያናዊ ግዴታዬን ከመወጣት አንጻር ያስተላለፉት መግለጫ ነው። በዚህ ጉዳይ ላይ እንዲያምኑበት፣ በዚህ እምነቱ ደግሞ እንዲገፉበት ያደረጎትና ያነሳሳወት ዋናው መሰረታዊ ጉዳይ ምንድን ነው? ቤተ ክርስቲያን የድርሻዋን መወጣት አለባት። ቤተ ክርስቲያን ያለ ህዝብ፣ ህዝብ ያለ ቤተ ክርስቲያን መኖር አይችልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርባ ስምንት ሚሊዮን ህብረተሰብ ባለቤት መሪ እንደመሆኗ መጠን አብዛኛው ክፍል በግፍ እየተጨፈጨፈ ዘሩ እንዲጠፋ እየተደረገ ከፍተኛ የሆነ በደልና መድሎ እየደረሰበት ስለሆነ ይህንን እየሰማች በትዕግስት ማለት የለባትም። ለዓለም ህብረተሰብ ድምጽ ማሰማት አለባት። ህብረተሰቧን መጠበቅ አለባት። ማንቃት አለባት ከሚል የመነጨ የተሰጠ መግለጫ ነው። ይህንን መግለጫ ከማውጣቱ በፊት የሚያወጡትን መግለጫ ዝርዝር ሁኔታውን ለኢትዮጵያ ሲኖዶስ ቤተ ክርስቲያን አቅርበው ነበር። ይህንን መግለጫ ቀጥታ የውጭ ግንኙነት ሊቀባባ ስለሆኑት በብፁዋ አቡነ ገሪማ ኢሜል ቀጥታ ኢሜል አድርጀዋለሁ። መግለጫውን እንደደረሰ አውቃለሁ። እንግዲህ ቅድም እንደነገርኩ ነው። ቤተ ክርስቲያኗ ካድሬዎች የተከበበች ስለሆነ ይህንን አቤቱታ ተቀብሎ ወደ ተግባር የሚተጉና የሚያንቀሳቀስ የለም። ዝሮ ዝሮ ግን በአዲስ አበባ አድባራትና ገዳማት እየተነበበና እየተሰራጨ እንደሆነ መረጃ ደርሶኛል። በዚህም ጉዳይ ላይ በውጭ ማለትም በስደት ለሚኖረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ደጋፊ የሆኑትን አቶ ጌታቸው አለማየሁን ስለ መግለጫው ያላቸውን አስተያየት ጠይቄያቸው ነበርን። ወጣው መግለጫ በአውሮፓ ሀገረ ስብከት ዋና ጸሐፊ ነው ወርጣ የሚባለው ይሄ ሰውዬ ለረዥም ጊዜ አዲስ አበባውን ሲኖዶስ ይደግፍ የነበረ ሰው ነው። በእኛም ላይ ብዙ መግለጫ ያወጣ የነበረ ሰው ነው። አሁን ምን ሀሳቡን እንዳስለወጠው አላወቅንም። እንዲህ አይነት መግለጫ ውጥቷል። ትክክል መግለጫ ነው። አሁን ያለው ሲኖዶስ መቼም የዚህን የክርስትናውን ፈለግ የለቀቀ ይመስለኛል እና ወደፊት እንግዲህ አካሄዱ እንመለከታለን ብዬ እገምታለሁ። አመሰግናለሁ። ድል ነሳው ጌታነት ለዶይቼ ቬለ ሬድዮ፣ ለንደን